በአውሮፓ የተከሰተውን የስደተኞች ቀውስ ተከትሎ ህብረቱ እንደ ኤሮፓ አቆጣጠር በ2015 የበጋ ወቅት 160ሺህ ስደተኞችን ከኢጣሊያና ግሪክ ወደ ሌሎች አገሮች በኮታ ለማዛወር መወሰኑ የሚታወስ ሲሆን እስካሁን ግን ፖላንድ፣ ሃንጋሪ እና ቼክ ሪፐብሊክ አንድም ስደተኛ ያልወሰዱ መሆኑን የኮሚሽኑ የስደተኞች ጉዳይ ኮሚሽነር ሚስተር ዲሚትሪስ አውራማፖሎስ ትናንት በፈረንሳይ ስትራስቡርግ በሰጡት መግለጫ አስታውቀዋል። አባል አገሮች በውሳኔው መሰረት ስደተኞችን እንዲወስዱ ደጋግመን ብንጠይቅም ቼክ ሪፐብሊክ፣ ሃንጋሪ እና ፖላንድ ግን እስካሁን ምድም እርምጃ ለመውሰዳቸው የሚያሳዝን ነው። በዚህም ምክንያት ኮሚሽኑ በእነዚህ ሶስት አገሮች ላይ ህጋዊ እርምጃ ለመውሰድ ተገድደዋል ብለዋል። ህብረቱ እስከ መጪው መስከረም ወር ለማዛወር ካቀደው 160,000 ስደተኞች ውስጥ እስካሁን የተዛወሩት ከ21,000 እንደማይበልጡ ነው የሚታወቀው። ኮሚሽነር አውራማ ፖሎስ ግን በሌሎቹ አባል አገሮች ያለው ፈቃደኝነት እየጨመረ እንደሆነና ባለፈው የግንቦት ወር ብቻ 2400 ስደተኞች ከጣሊያንና ግሪክ እንደተነሱ በመግለጽ አገሮች ግዴታቸውን በመወጣት የሰፈራ ፕሮግራሙን በማሳካት በደቡባዊ አባል አገሮች ያለውን ጫና እንደሚጋሩ ያላቸውን እምነት ገልጸዋል። የተፈጠረውን የስደተኞች ቀውስ ለመቋቋም አውሮፓ የገቡትን ስደተኞች መጋራት ከሚለው የህብረቱ ፕሮግራም በስተቀር ስደተኞችን ወደ አውሮፓ እንዳይገቡ ለመቆጣጠርና ለመመለስ ከቱርክና አፍሪካ ሀገሮች ጋር የተደረጉት ስምምነቶች ግን ውጤት እያስገኙ እንደሆነ ነው የተገለጸው። የጋራ ስምምነቱን ባደረግን አንድ ዓመት ጊዜ ውስጥ በአፍሪካ ቅድሚያ ከሰጠናቸው ሀገሮች ኒጀር፣ ማሊ፣ ናይጄሪያ፣ ሴኔጋል እና ኢትዮጵያ ጋር ጥሩ ግንኙነት መስርተናል ብለዋል። መውጫ ጥተውና በሊቢያ ተቋርጠው የሚገኙትን ስደተኞችን ለመድረስና ለመርዳት ሙከራ እየተደረገ መሆኑንም ኮሚሽነሩ አውስተው ከዓለም አቀፍ ድርጅቶች ጋር በመተባበር 3300 ስደተኞች ከሊቢያ ወደ አገራቸው እንዲመለሱ እንደተደረገ ገልጸዋል። ስደተኞች እንዲመለሱ የሚደረጉት ከአውሮፓም ጭምር ሲሆን ባለፉት ስድስት ወራት ብቻ በደንበር ጠባቂዎች አማካይነት 6500 ስደተኞችን ወደ መጡባቸው ሀገሮች መመለስ እንደተቻለ ኮሚሽነሩ አስታውቀዋል። ይሁን እንጂ ይህን የተሳካ ነው የተባለውን ስደተኞችን የመመለስ ሂደት የዓለም አቀፉንም ሆነ የአውሮፓን የሰብአዊ መብት ድንጋጌዎች ያላከበረና ተገን የሚያስፈልጋቸውን ስደተኞች ከሌላ የማግኘት መብት የሚጋፋ ነው በማለት የመብት ተከራካሪ ድርጅቶች ኮንነውታል ነውታል። በሌላ በኩል ህጋዊ እርምጃ ይወሰድባቸዋል የተባሉት ፖላንድ፣ ሃንጋሪ እና ቼክ ሪፐብሊክ ውሳኔው የአባል ሀገሮችን ሉዓላዊ መብት የሚጥስ ነው በማለት ስደተኞችን ለመውሰድ እንደማይገደዱ እየተከራከሩ መሆናቸው ታውቋል። ጉዳዩ በቅርቡ በሚደረገው የመሪዎች ጉባኤ ከታየ በኋላ ወደ አውሮፓ ፍርድ ቤት ሄዶ ውሳኔ ያገኛል ተብሎ የሚጠበቅ ሲሆን ይህ ግን የአባል ሀገሮችን አንድነት ሊፈታተን ይችላል የሚል ስጋትም አስነስቷል። ሆኖም ግን ዛሬ ከአትላንቲክ ወዲህም ይሁን ወዲያ ህብረቱን የሚያጣጥሉ ኃይሎች ሐሳባቸው እየቀለለ በአንጻሩ ግን እንደ ፈረንሳይ ያሉ የህብረቱ ደጋፊዎችና አቀንቃኞች ደግሞ ጎልተው እየወጡ ያሉበት ጊዜ በመሆኑ የዚህ አይነቱ ችግር የህብረቱን አንድነት የሚያናጋበት ጊዜ አልፏል በማለት ሐሳቡም የቀረበው ይህን የወቅቱን ሁኔታ ከግምት ውስጥ በማስገባት ሳይሆን እንዳልቀረ ግምታቸውን በመስጠት ልዩነቱ እንደሚፈታ ያላቸውን እምነት የሚገልጹ በርካታዎች ናቸው። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።